ትናንት በተጠራው የደቡብ አፍሪቃ ፓርላማ ፕሬዝዳንት ጃኮብ ዙማ ለቀረበላቸው ጥያቄዎችና ምላሾችን ከመቀበል በተጨማሪ በአሁኑ ወቅት በከባድ ችግር ውስጥ የሚገኘውን የደቡብ አፍሪቃ አየር መንገድን አስመልክቶ ውይይት በማካሄድ የጋራ መግባባት ላይ ለመድረስ ነው የታሰበው ሳይሆን ቀርቶ በዋነኛ ተቃዋሚው በጁሌስ ማሌማ የሚመራው የኢኮኖሚ ነፃነት ታጋዮች ፓርቲ በመጽሐረ ቃል ኤኤፍኤፍ ለፓርላማው እንደጠየቁት ፕሬዝዳንት ጃኮብ ዙማ ሕዝብን ለማገልገል የገቡትን መሃል ላይ የጣሱ መሆኑ ፓርላማው ስርዓት ሊያስይዛቸው ይገባል። ፕሬዚዳንቱ ወንጀለኛ ናቸው፣ ለምን ወደ ፓርላማው እንደመጡ ይጠየቁ ብለዋል። የጁሌስ ማሌማው ፓርቲ ምክትል ፕሬዚዳንት ፍሎይድ ሺቫምቡ እና ሌሎችንም የፓርቲው አባላት በስም የጠቀሱት የፓርላማው አፈ ጉባኤ በሌካ መቤቲ በፈቃደኝነት ፓርላማውን ለቀው እንዲወጡ፣ ይህ ካልሆነ በፓርላማ ደህንነቶች እንደሚያስወጣቸው ማስጠንቅ የሰጡ ሲሆን ሁሉም የኢኮኖሚ ነጻነት ታጋዮች ፓርቲ የፓርላማ አባላት ፕሬዚዳንቱ ንግግራቸውን ሲጨርሱ ብቻ ወደ ፓርላማው እንደሚገቡ በማስታወቅ ከወጡ በኋላ ፕሬዚዳንት ጃኮብ ዙማ ንግግራቸውን እንዳጠናቀቁ ተመልሰው ወደ ፓርላማ ሊገቡ ችለዋል። የኮንግረስ ኦፍ ዘ ፒፕል በምጻረ ቃል ኮፕ ምክትል ሊቀመንበር ዊልያም ማዱሻ በበኩላቸው ፕሬዚዳንት ዙማ ለደቡብ አፍሪካ ሕዝብ ታማኝ ሆነው ባለመገኘታቸው በፈቃደኝነታቸው ስልጣናቸውን መልቀቅ አለባቸው። ፕሬዚዳንት ጃኮብ ዙማን በበኩላቸው እኔ እዚህ ፓርላማ በየጊዜው በምመጣበት ወቅት መብቴ እየተጣሰ ነው ብለዋል። አ ለጥያቄዎች ምላሽ ለመስጠት ውይይት ለማድረግ ነው የሚመጣው። ይሄ ፓርላማ የሆነ ነገር ማድረግ አለበት። እኔ ጥያቄ እንድመልስላችሁ የማትፈልጉ ከሆነ አትጥሩኝ። ይሄ ለኔ ወሳኝ ነገር ነው። If this እንዲሁም የዲሞክራቲክ አሊያንስ መሪ ሚያሚ ሙሲ በበኩላቸው ፓርቲውና የመንግስት መዋቅሩ በከፍተኛ አንጃ ውስጥ ገብቷል ተብለው ለፕሬዚዳንት ጃኮብ ዙማ ላቀረቡላቸው ጥያቄ ምንም ችግር የለብንም ቢሉም፣ በቅርቡ የሀገሪቱ ምክትል ፕሬዚዳንት ሲሪል ራማፖሳ ሰሞኑን በአንድ አገር አቀፍ ውይይት ላይ እንደተናገሩት መንግስት ራሱ በራሱ ጦርነት ውስጥ ገብቷል። ሁሉንም የመንግስት መዋቅሮች የተኩስ አቁም አይነት ጥያቄ አንጠይቃቸውም። ቢያንስ በህዝቡ ዘንድ አለመረጋጋትን በሚያመጣ መልኩ መሆን የለበትም። ህብረተሰቡ የተረጋጋ አስተዳደር ይፈልጋል። ሀገሪቱን በተረጋጋና በአግባቡ የሚመራ ይፈልጋል። በአግባቡ የሚሰራ መንግስት እርሱ ራሱ ጦርነት ውስጥ አገባም፣ ያሉት ምክትል ፕሬዚዳንቱ ችግሩንም፣ ካለ በውይይትና በመቻቻል የሚፈታ መሆን አለበት ብለዋል። ملاك جوانسبرغ